በኢትዮጵያና በሱዳን መካከል ባለው ድንበር የነበረው ውጥረት በአሁኑ ወቅት የረገበ ቢሆንም የሱዳን ኃይሎች ድንበር ተሻግረው መሬት መያዛቸውን የውጭ ጉዳይ ሚኒስቴር አስታወቀ። ይህንን ወረራ የሚያቀነቅኑ የሱዳን የፖለቲካና ወታደራዊ ልሂቃን ቢኖሩም የአካባቢውንና የኢትዮጵያ መረጋጋት የማይሹ ሶስተኛ ወገኖች እንደሚገፉት ተጠቁመዋል። ኢትዮጵያ አሁንም ችግሩ በሰላም እንዲፈታ እንደምትፈልግ የሚኒስቴሩ ቃል አቀባይ ተናግረዋል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ጽሕፈት ቤት በየሳምንቱ በሚጠራው ጋዜጣዊ ጉባኤ የሱዳን የታጠቁ ኃይሎች ከመቶ ዓመታት በላይ በኢትዮጵያውያን ሲታረስ የነበረ መሬት ድንበር ተሻግረው በኃይል እንደያዙ አስታውቀዋል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን በሱዳን ካርቱም ተገኝቶ በሁለቱ አገሮች መካከል የቆየው የመተጋገዝና የወንድማማችነት ግንኙነት እንዲቀጥል የሚያስገነዝም መልእክት ላቻው እንዳስተላለፈ አስታውሰዋል። በኢትዮጵያ በኩል ይህን የመረዳዳትና ሰላማዊ ግንኙነት እንዲቀጥል ቁርጠኝነቱ እንዳለም ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ ማስገንዘባቸውንም ቃል አቀባዩ አብራርተዋል። ይህ ሆኖ ሳለ ከሱዳን በኩል የታየው ሁኔታ ግን ከዚህ የተጻረረ እንደሆነ አምባሳደር ዲና አስረድተዋል። ከዚሁ ጋር በተጓዳኝነት የተፈጸመው ነገር ሲታይ በሱዳን ሴኪሪቲ ሱዳን ታጣቂዎች፣ በሱዳን ወታደሮች ኢትዮጵያን ድንበር ተሻግረው ጥቃት የፈጸሙበት፣ የገበሬውን እርሻ የዘረፉበት፣ የገበሬውን ሀብት የወሰዱበት ጭራሽ እንደውም አልፈው በሚዲያም ጭምር በፖለቲከኞች ጭምር ይሄ የሚገባን እኛ ብድንበር ነው ይሄ የእኛ መሬት ነው መሬታችን እንደገና ይዘናል አለቅም እስከ ማለት የደረሱበት ሁኔታ ነው ያለው። ይሄ በተለይ በሱዳን አንዳንድ ከፍተኛ ባለስልጣኖች ጭምር የተስተጋባ ሁኔታ ነው የነበረው። በአሁኑ ሰዓት ምንም እንኳን በዛ ደረጃ ውጥረቱ ባይቀጥልም ባይኖርም ማለት ነው አሁን ካረንትሊ ነገር ግን ዞሮ ዞሮ ሕግ ጥሰው ለመቶ ዓመት አካባቢ ታውቆ ነገር ግን ያልተከለለን ድንበር ይዘው የተቀመጡበት ሁኔታ እንዳለ ነው። አምባሳደር ዲና ሙፍቲ እንዳብራሩት ከሆነ ይህ በሱዳን ኃይሎች ተፈጽመዋል ያሉት ድርጊት በሌሎች ኃይሎች ጭምር የተገፋ ነው ብለዋል። በእኛ በኩል ያለው ግምገማ ይህን በተመለከተ ተዋናዮቹ ሱዳን ውስጥ የተወሰኑ የፖለቲካ ኤሊቶች፣ ወታደሮች ጭምር ሆነው ነገር ግን በዋናነት ከውጭ ለሱዳንም ለኢትዮጵያም ህዝብ የማይጨነቁ በተለይ ይህንን ሪጅን እንዲተራመስ የሚፈልጉ ከዛ ውስጥ ሊጠቀሙ የሚችሉ ኃይሎች መኖራቸውን ነው ያገኘ ነው። እነዚህ ኃይሎች የራሳቸው ቬስትድ ኢንትረስት ነው ያላቸው ለሱዳንም ብለው አይደለም፣ ለኢትዮጵያም ብለው አይደለም። ነገር ግን ከሪጅኑ ትርምስ የሚጠቀሙ ናቸው። ኢንፋክት ኢትዮጵያና ሱዳን ግንኙነት፣ ኢትዮጵያና ኬንያ ግንኙነት፣ ኢትዮጵያና ሶማሊያ ግንኙነት፣ ኢትዮጵያና የኤርትራ ግንኙነት ወዘተርፈ ኢትዮጵያ ከዙሪያዋ ጋር ብትናቆር እንጠቀማለን የሚል ካልኩሌሽን ይዘው የሚሰሩ ሀይሎች ናቸው። እነዚህ ሀይሎች የሚታወቁም ስለሆነ በዋናነት ላይንሸሩን ይወስዳሉ። ይሄ ማለት ግን ሱዳን ውስጥ እንደዚህ አይነት ተዋናዮች የሉም ማለት አይደለም። በእነዚህ ከኋላ በሚገፏቸው ተገዝተው ኢንዋን የወረናድር ሰብድዩ ሆኖ እየተንቀሳቀሱ ያሉ ኃይሎች መኖራቸውን ነው ከግምት ማስገባት የሚያስፈልገው። ቃል አቀባዩ የኢትዮጵያን መንግስት አቋም በይበልጥ ሲያስረዱ የሱዳንን የፖለቲካና ወታደራዊ ሊካን የሚገፉት ኃይሎች የአካባቢውን መረጋጋት የሚፈሩ እንደሆኑ አመልክተዋል። የታወቁና ስማቸውንም መጥቀስ አያስፈልግም ያሏቸውን እነዚህን ኃይሎች መንገድ ተከትሎ የኢትዮጵያ መንግስት በተጠመደለት ወጥመድ አይገባም ሲሉ የተለየ መንገድ ነው ያሉትን ጠቁመዋል። እነዚህ ኃይሎች በቅኝ አገዛዝ መንፈስን ነው ሱዳንን የሚያዩት ከሌላው ቀኝ አገዛዝ ጋር ተባብረው ሱዳንን ሲገዙ የነበሩ አሁንም የሚታወቅ ሰፊ የሱዳንን መሬት የያዙ በተለይ ይሄ የእኛ መልክ ያለውን የሱዳኑን ህዝብ እንደ ሰው የማይቆጥሩ ሌላ ስያሜ የሚሰጡ አሁንም ጭምር ገባ ሁሉ አውጥቶ የሚሸጡ ወገኖች ናቸው። የሱዳን ተቆርቋሪ መስለው፣ የሱዳን አጋዥ መስለው የወጡት እነዚህ ኃይሎች ኦልሬዲ በወል የሚታወቁ ናቸው የሚል አቋም ነው በእኛ በኩል የሚንጸባረቀው። በአጠቃላይ የሱዳንንም እድገት የእኛንም እድገት የማይፈልጉ የአካባቢውን ሰላም የማይፈልጉ ወገኖች ናቸው የሚል ነው። አሁንም እኛ አቋም። እንደዛም ሆኖ የኢትዮጵያና የሱዳንን ታሪካዊ ግንኙነት መንከባከብ እንፈልጋለን። አለበለዚያ ከሱዳን ጋር እነሱ በሚፈልጉት ደረጃ ገብተን እነሱ የሚፈልጉትን ጭቃ መብካት ማለት ችግር ውስጥ መግባት ነው የሚል እምነት ነው ያለን። ስለዚህ ይህንን ነገር ሰላማዊ በሆነ መንገድ እንዲፈታ መንግሥት ጥረቱን ይቀጥላል። ያለፈው የዴሌጌሽኑ ጥረት ሆኖ የነበረው ይህን ጥረት ለመቀጠል አሁንም በቀጠሮ ነው የተለያየ ነው። ሆፉሊ ቶሎ እንገናኛለን የሚል ነው። ዞሮ ዞሮ ግን እንደዚ ይሄ ሲባል ያው እነዚህ በቁመር የሚጫወቱትን ኃይሎች ማጋለጡ ስራ ይቀጥላል። እነዚህን ኃይሎች የሱዳኑ ሕዝብ ሲዳውገን እንዲያቅም እንፈልጋለን። የሱዳን ሕዝብም እንዲነቃባቸው ሁልጊዜ መልእክት እናስተላልፋለን። በማንኛውም መንገድ ለእነዚህ ሰዎች እድል አንሰጥም የሚል ነው። ቃል አቀባዩ በትግራይ ክልል እየተጠናከረ ቀጥሏል ያሉት ሕግ የማስከበርና ክልሉን የማረጋጋት ስራ በቂ ምልክቶች እየታዩ እንደሆኑ ዘርዝረዋል። የአየር መንገድ በረራ በተለያዩ እርከኖች የክልሉን አስተዳደር እንደገና መመለስና በዚህም የቴሌፎንና የመንገድ አገልግሎቶች እየተጠናከሩ ናቸው ብለዋል። የአገልግሎቶቹ ጥራትም ሆነ ስፋት ገና ብዙ ጥረት እንደሚጠይቅም አልሸሸጉም። ይሁንና አሁንም የመገናኛ ብዙኃን አሉታዊ ዘገባ ቢዳከምም እንዳለ ጠቁመዋል። እንደዛም ሆኖ ግን ያው በውጭ ሚዲያ በተለይ በቀደም ሲል ወዳጆች የነበሩ ኢትዮጵያ እንደ ሀገር ወዳጅ የነበሩ እና በኋላ ግን ወዳጅነታቸውን ከዚህ ከቲፒኤልኤፍ በወንጀል ከሚፈለጉ ሰዎች ጋር ያስቀጠሉ ወገኖች ስቲል እያሉ ያሉት ኤርትራውያን የኤርትራን ስደት ካምፕ ሁሉ ጭምር ሄደው ስደተኞችን እያሰቃዩ ነው። ወታደርም አስገብተው እየመለመሩ ነው። በስም ሁሉ ጠቅሰው አንድ ፋብሪካ ትግራይ ውስጥ ያለውን ፋብሪካ ጭምር እየፈተሹት ነው ያወደሙት ነው የሚል በየጊዜዎች ተጋባል። ነገር ግን አንድም ወዳጅ ሀገር ማለት ነው አፍሪካም ሆነ ከአፍሪካ ውጭ ያሉት ዲፕሎማቲካሊና ፖለቲካሊ እንጂ የደገፉን በወታደራዊ ኃይል ከኢትዮጵያ ጎን የቆመ የለም የሚል ነው። በትግራይ ክልል የተፈጸሙ የመብቶች ጥሰት በነጻ አካል እንዲመረመር የተባበሩት መንግስታትን ጨምሮ ሌሎች አካላት ያቀረቡትን ጥያቄ ኢትዮጵያ መንግስት ውድቅ አድርጎታል፣ የሚለውን ክስም ከእውነት የራቀ ነው ሲሉ አምባሳደር ዲና ሙፍቲ አስተባብለዋል። የሰብአዊ እርዳታ በሮችም ክፍት ናቸው ይላሉ። ሁማኒታሪያን ኮሪደር ክፍት ነው። የመጣራቱን ስራ ኦልሬዲ እየተሰራ ያለበት ሁኔታ ነው ያለው። ሪፖርቶችም በየጊዜው እየወጡ ያለበት ሁኔታ ነው። አሁንም ፋርዘር እዛ አካባቢ የተፈጸሙት አትሮሲቲስ በማን ነው የሚፈጸም በማን ኦልሬዲ ገና ወደፊት እየተጣራ ግልጽ የሚወጣበት አደባባይ የሚወጣበት እድሉ በጣም ሰፊ ነው። ከዚህ በፊት ኮንፍሮንቴሽን ትልቁ ችግር እነዚህ የሰብዓዊ መብት ኮሚሽንም እነዚህ ኢንተርናሽናል ኦርጋናይዜሽን የምንላቸው መንግስት ከለላ ሰጥቷቸው በዚህ ሂዱ ስላቸው አይ በዚህ አይደለም የምንሄደው በዚህ ነው የምንሄደው የሚል ብዙዎቹ ባይደዊ ሰው ለማስወጣት ሁሉ ሄድ ሰውን ተሸክሞ ወደ ሌላ ሀገር ጎረቤት ለመጫ ኤርፖርት ሁሉ በብዛት እያዛሉ የሚመጡበት ምክንያት የከለ ከሊት የተባለች ሰው ለማስወጣት ነው ሄዱ። ነገር ግን ሲሄዱ ለሰብዓዊ መብት ምናምን ሽፋን ይሆናል ተከለከል ይላሉ። እና እንደዚህ አይነት ነገር ነው ያለው እንጂ ኦረዲ ነጻ ምርመራ የተከለከለበት ሁኔታ የለም። አምባሳደር ዲና ሙፍቲ በሌሎች የዲፕሎማሲ መስኮች ተፈጸሙ ያሏቸውንም ክንውኖች ዘርዝረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ